become the world's first time traveler. I sent him into the future. One minute into the future to be exact. And precisely 1.21 a.m. in zero seconds we shall catch up with him at the private sea. እንደ አውሮፓውያን አቆጣጠር በ1985 ዓ ም የተሰራው የሆሊውድ ፊልም ባክ ቱ ዘ ፊውቸር ለማሳየት የሞከረው የወደፊት ቴክኖሎጂ እውን የሆነ ይመስላል። በፊልሙ ውስጥ ማርቲ ማክፍላይ በማይክል ጄፋክስ የተተወነው ገጸ ባህሪ የሚለብሰው ጫማ ራሱን በራሱ እግር ፈልጎ ጥልቅልና ያስረም ነበር እናም በዚህ ሳምንት ናይክ በሚባል የሚታወቀው የጫማ አምራች ይህን በፊልም ላይ ብቻ የምናውቀውን ጫማ እውን አድርጎታል። ሀይፐር አዳፕት አንድ ነጥብ ዜሮ የሚል ስያሜ ተሰጥቶታል ለዚህ አዲስ ቴክኖሎጂ ለሆነው ጫማ። ልክ እግር ወደ ጫማው እንደገባ ጫማው ራስ በራሱ መታሰር ይጀምራል። ለምናልባቱ የተጫማው ሰው አጠበቀኝ ወይም ላላብኝ እንዳይል ጫማውን ለማጥበቅና ለማላላት ሁለት መቆጣጠሪያም ተበጅቶለታል። የጫማው አምራች ኩባንያ ናይክ እንዳስረዳው የዚህ ጫማ ቴክኖሎጂ ናይክ ማክ ከተሰኘው ጫማ ጋር ለአመታት እንዴት ወደ ስራ እንደሚውል ሲጠናበት ቆይቷል። አዲሱ ጫማ በሶስት አይነት ቀለሞች ምርጫ በቅርቡ በሚከበሩት በዓላት ላይ ለገበያ ይቀርባል ተብሎ ምቅር ተይዞለታል። የጫማው ዲዛይነር ቲንከር ሃትፊልድ ለሲኤንኤን ዘጋቢ እንዳስረዳው ጫማው የተሰራበት ዋናው ምክንያት ለስፖርተኞች ምቾትና ቅልጥፍና ይረዳ ዘንድ ነው። የሚያስፈልግ እድገት ነው። ምክንያቱም በስፖርት ውድድር ወቅት እግር ከፍተኛውን ሚና so let me become the world's first time traveler. i sent him into the future. one minute into the future to be exact. and precisely 1 1.21 am in zero seconds we shall catch up with you. number five